Okay, <applause> بس راديو لا ከአዲስ አበባ በርቀት 1066 ኪሎ ሜትር ላይ የምትገኘው አድዋ ላይ አውሮፓዊ በወታደራዊ አካዳሚ የሰለጠነው የጣሊያን ጦር በባዶ እግር አንድ ሺህ ኪሎ ሜትር ተጉዞ ወደ ጦርነት በገባው ገበሬ የኢትዮጵያ ስራዊ ድል ተመታ። ብዙ ሺህ የጣሊያን ወታደሮች በጦር ሜዳ ተገደሉ። ብዙ ሺዎች ቁስለኞችና ምርኮኞች ሆኑ። ድል ተመቶ የተበታተነው የጣሊያኑ ወታደር እያሳደደ እና እያባረረ አፍሪካዊው ኃይል ፈጀው ሲል የታሪክ ተመራማሪው ጆርጅ ብሪክሌ የአድዋ ጦርነትና ዳግማዊ ያፄ ምኒልክ በተሰኘ መጽሐፉ ላይ ጠቅሷል። የጥቁሮች የነጻነት ተምሳሌት የሆነው የአድዋ ጦርነት በድል ከተጠናቀቀ በኋላ የዓለም ፖለቲካ ላይ ለውጦች መምጣት ችለዋል። በወቅቱ የእንግሊዝ ጋዜጦች የዓለም ታሪክ ተገለበጠ፣ ታላቅ የትውልድ ኃይል በአፍሪካ ተቀሰቀሰ ብለው የጻፉ ሲሆን ጥቁርን ሰው ነው ብለው ማመን ያልቻሉት የአውሮፓ ቀኝ ገዢዎች ጥቁር ሕዝብ ሰው ከሰውም ጀግና ሰው መሆኑን ኢትዮጵያውያን ማስመስከራቸውን አምነው ተቀብለዋል። በኢትዮጵያውያን አሸናፊነት የቀን ግዛት መስፋፋት ተሰበረ። የአፄ ሚኒሊክ የአመራር የጦር መሪዎቻቸው ብቃት፣ ቆራጡና ቆፍጣና የኢትዮጵያን ገብሬ ወታደር ጣሊያንን አንገት አስደፋ። በጣሊያን ከተሞች ሚኒሊክ ለዘላለም ይኖር በሚል የተቆጡ ሰላማዊ ሰልፍ አድራጊዎች መንግስታቸውን ተቃወሙ። የጣሊያን ንጉሳማኔ የሌለት ቀን የሀዘን ቀን እንዲሆን ተወሰነ። ጀርናል ባራቶሪ ጦር ፍርድ ቤት ቀርቦ ማዕረጉ ተገፈፈ። የሀገሪቱ ጠቅላይ ሚኒስትር ሲኞር ክሪስፒ ስልጣናቸውን ለቀቁ። ኢትዮጵያውያን አባቶች ዘር፣ ቋንቋ ሳይሉ በአንድነት ከራሳቸው ህይወት ይልቅ ለሀገራቸው ነፃነትና ክብር የከፈሉትን ውድ ዋጋ ለመዘከር የአድዋ ድል በዓል በየዓመቱ ይከበራል። 124ኛው የአድዋ በዓል በሜልበርን አውስትራሊያ የሚኖሩ ኢትዮጵያውያንና አፍሪካውያን ለማክበር እሁድ ቀጠሮ ይዘዋል። ዝግጅቱን ካዘጋጁት መካከል አቶ ዳዊት ተክሌና አቶ ዮናስ አለማየሁን ኤስቢኤስ አነጋግሯቸዋል። ዳዊት ተክሌ ይባላለሁ። የዘንድሮውን የአድዋ በዓል ከሚያዘጋጁት ልጆች ውስጥ አንዱ ነኝ። የዘንድሮውን የአድዋ በዓል ለማዘጋጀት የተነሰብበት ምክንያት ምንድን ነው? ብዙ ጊዜ እኔ የአድዋ በዓል ሲከበር ኢትዮጵያ ወይም ደግሞ የተለያዩ ቦታዎች የማየው ቤት ውስጥ ቁጭ ብዬ በቴሌቪዥን መስኮት ነው እና ብዙ ጊዜ ይቆጨኛል ለምን እዚህ ሀገር ሳናከብርም የሚል ነገር ነበር። ና ዘንድሮ ከጓደኛዬም እንዲሁም ከማህበር አባላቶች ጋር ቁጭ ቤ በምወያይበት ሰዓት ለምን እኛ እናከብርም የሚል ነገር መጣ። ስለዚህ ተነጋገርና በቃ የዘንድሮውን አድዋ በዓል ማህበረሰቡን በመሰብሰብ እዚህ ያለውን ህዝብ በመሰብሰብ አብረን በጋራ ማክበር አለብን ብለን ወሰን የተለያዩ እንቅስቃሴዎችን ጀመርን። ለማክበር የተነሳንበት ምክንያት ምንድን ነው? አድዋ የሉክ የኢትዮጵያኖች ድል ብቻ አይደለም የመላው የጥቁር ህዝብ ድል ነው እና ስለዚህ ሁሌ መዘከር አለብን ው እነዚህ ታላላቅ ነገስታቱን ሚኒልክን ጨምሮ ሁሌም ቢሆን ነው እያከበር ቀኑ ማክበር አለብን ብዬ አስባለሁ በግሌና በዛም መሰረት ነው ዝግጅታችን ልናከብረው የዝግጅታችን እያደረግነበ ነው ማለት ነው። የምናከብረው አሁን የሚመጣው እሁድ ወይም ደግሞ ማርች ፈርስት ላይ ነው የሚሆነው። በኢትዮጵያን ኮሚኒቲ አዳራሽ ወይም ደግሞ ፊፍቲ ሲክስ ራሊ ሮድ እዛ ውስጥ ነው የሚከበረው። እንግዲህ የምናስተላልፈው መልእክት ምንድን ነው? ሁላችንም ተገኝተን በጋራ ይህንን ለአፍሪካ ኩራት የሆነውን ትልቅ በዓል እንድናከብረው እናሳስባለን። ስለዚህ በቀኑ በመገኘት ፕሮግራም የሚሆነው ከአራት ሰዓት እስከ ስድስት ሰዓት ነው የሚሆነው። በቀኑ በመገኘት የፕሮግራሙ አንዱ አካል ልትሆኑ እንጋብዛችኋለን። ዮናስ አለማየሁ እባላለሁ። በሜልበርን ነዋሪ ነኝ እና የአድዋን 124 ኛውን የአድዋ በዓል ለማክበር ዝግጅት ላይ ያለ ነው። እና ከአዘጋጆቹ አንዱ ነኝ። እና ይሄ ነው። እና አሁን የምናደርገው በተለያዩ ግጥም አቅራቢዎች አሉ፣ ግጥም የሚያነቡ አሉ። የአድዋን ታሪክ እናቀርባለን እና ለመጀመሪያ ጊዜ በእርግጥ አይደለም። አውስትራሊያ ውስጥ የዛሬ አምስት ዓመት አካባቢ ፍቅሬ ቶሎሳ መቶ ነበር የዛ ጊዜ አክብረናል። እሱ መጽሐፉን አስመርቋል። የዛ ጊዜ አክብረናል። እና እኛ የመጀመሪያዎቹ በእርግጥ አይደለንም፣ ግን ለተከታታይ ለአራት ዓመት አልተከበረም ነበር። ሁሌ እንትን ላይ ነበር ታውቃለህ። እና ያው ዓመቱን ሳይ ሲያልፍ ዓመቱን ሳይ ሲያልፍ አሁን በሚቀጥ በአሁኑ እኔና አንድ ላይ ነበርን እና ስናወራ በቃ እናርግ ብለን ተነጋግረን ነው ይሄን ያደርግ ነው። ጊዜውም አጭር ነው። በአንድ ሳምንት ውስጥ ነው። ይሄን ሀሳብ አምትተን ወዲያው መሰናዶን እያጠናቀቅ ነው ያለ ነው ማለት ነው። አድዋ የማንነታችን በቃ ማንነታችን የተመለሰበት ነው። እንግዲህ ታውቀዋለህ የነጭና የጥቁሩን አሁን ባለንበት ራሱ ሀገር ይታወቃል። ስለዚህ አባቶቻችን በባዶ እግራቸው ሄደው ነው ይሄን ድል የተቀናጁት። ይበልጥ ይበልጥ ያድዋን ድል በጣም እንዲስበኝ ያደረገኝ የሀበሻ ጀብዱ የሚል አለ። እሱን ካን በኩ በኋላ በጣም በጣም በቃ ስለ አደዋ በጣም በቃ ውስጤ ውስጤ ይቀራል። ምክንያቱም እናቶች አባቶች ስንት ግፍ እና ስንት መከራ ስንት ነገር አልፈው ነጻነታችንን እንደሰጡን በቃ በዛ ውስጥ በጣም በጣም መመልከት ይቻላል። እና ኢቨን ለኢትዮጵያ ብቻ ሳይሆን ለምን ላይ ጥቁር አፍሪካኖች የነጻነት ነው። እንግዲህ ሌሎች ሰዎች ሀሳብ ካላቸው ምናምን በሚቀጥለው አፍሪካኖችም ጨምረን ለማክበር እንፈልጋለን። ለምን የእኛ ብቻ አይደለም፣ የጥቁር አፍሪካ ድል ነው። ከኤስቢኤስ ሬዲዮ ኤልያስ ጉዲሳ ቪክቶሪያ ነጻነት ላበቁኝ ወገኖች ከማህበረሰብ ለማህበረሰብ